ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሁድ የካቲት 13 2008 ዓ ም በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላልፍላችሁ ዝግጅታችን ጀመረ። ጤና ይስጥልን። እንደምን አመሻችሁ። ዩናይትድ ስቴትስ ውስጥ የጥቁር ታሪክ ወር ነው የያዝነው የካቲት። የአሜሪካው ፋኖ ተሰማራ ነው። በምሽቱ አጠር ያለ ዝግጅት አለን። ስለ ስደት ጉዳይም እንጨዋወታለን። እዛ ጋር የመላይ ሁለት ዕድል አለሽ። በእግርሽ መሄድ ትችያለሽ። ከታያሽም ግን ደላላ ካገኘሽ አቺ መክፈል ነው ግዴታሽ። ካልከፈልሽ ያው ትቀመሻያለሽ። በትር ነው ማ ከፈልሽ አልከፈልሽም ለወርም ይሁን ለሳምንት ትመቻለሽ። ቶርች ነው የሚባለው። ያ ሁሉ መተን ዓለም አባነናችን ብቻ ነው። ሰይድ ከሀገሩ ተደብቆ ወጥቶ በረሃና ጦርነትን አቋርጦ አሁን ሳዑዲ አረቢያ ይገኛል። ያለ ወረቀት ሰርቶ ያለ ወረቀት ያድራል። ነገን ሳይሆን የዛሬን ብቻ እያሰበ ይኖራል። በምሽቱ ወቅታዊ መረጃ የሚሰጡ ዝግጅቶች፣ ሙዚቃም አለን። ሰሎሞን አባተ ነኝ የማስተናግዳችሁ። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥል እንደምናመሻችሁ። አዲስ አበባ እኔ ዜና የማሰማው በሻርማን ሼክ የተገናኙት የኢትዮጵያ የሱዳንና የግብፅ ባለሥልጣናት በሁሉን አቀፍ ትብብር ላይ ያተኮረ ውይይት ማድረጋቸው ተገለጠ። ከህዳሴ ግድብ ጋር ተያይዞ የሚነሱ ልዩነቶች መሪዎቹ በካርቱም በደረሱት ስምምነት መሠረት እየተፈቱ መሆናቸውን የገለጡት የኢትዮጵያ ውጭ ጉዳይ ሚኒስትር ግንኙነቱን ማሳደግ እንደሚያስፈልግም አስረድተዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው የአህጉሪቱን የኢንቨስትመንትና የንግድ ትስስር ለማጠናከር በሚቻልባቸው መንገዶች ላይ ከመከረው የአፍሪካ ቢዝነስ ፎረም ጎን ለጎን ነው የሶስቱ አገሮች መሪዎች ትናንት የተገናኙት። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የግብፁ ፕሬዝዳንት አብዱልፈታህ ኤልሲሲና የሱዳኑ ኡመር ሐሰን አልበሽር በዚሁ ውይይት ግንኙነታቸውን ስለማጠናከር ተነጋግረዋል። በዋነኛነትም ከህዳሴው ግድብ ጋር ተያይዞ የተጀመረውን የሶስትዮሽ ውይይት ወደ ሁሉን አቀፍ የትብብር ግንኙነት ማሸጋገር በሚቻልባቸው ጉዳዮች ላይ ማተኮራቸው ተገልጿል። ውይይቱን የተከታተሉት የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጹት ከህዳሴው ግድብ ጋር ተያይዘው የሚነሱ ልዩነቶች መሪዎቹ በካርቱም በደረሱት የመርህ ስምምነት መሰረት እየተፈቱ ነው። በመሆኑም የአሁኑ ውይይት በሁሉን አቀፍ ትብብር ላይ ማተኮሩን አብራርተዋል። ሁላችንም የአባይ ልጆች ነን። አባይ አንድ ያደረገናል። ስለዚህ በሁሉም መልኩ መተባበር አለብን። ያው ተፈጥሮ አንድ አድርጎናል። በዛው ተፈጥሮ አንድ ባደረገን በተፈጥሮ ብቻ በአባይ ላይ ብቻ ትኩረት ሰጥተ መነጋገሩ ትክክል አይሆንም። እንዲያውም ብዙ አንድ የሚያደርጉን ነገሮች አሉ። የሶስቱ አገሮች መሪዎች የተገናኙት በሕዳሴው ግድብ ላይ የሚካሄደውና አስራ አንድ ወራት የሚፈጀው የተጽዕኖ ጥናት ሊጀመር በተቃረበበት ወቅት ነው። ጥናቱን እንዲያካሂዱ በተመረጡት ሁለት የፈረንሳይ ኩባንያዎች የቀረበው የስራ መዘርዝርና የሚፈረመው ውል በሶስቱ አገሮች የቴክኒክ ኮሚቴዎች እየታየ መሆኑን የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳ ሰሞኑን ለቪኦኤ ተናግረዋል። ሆኖም በጥናቱ የሚገኘ ውጤት አስገዳጅ እንደማይሆን ሚኒስትሩ ጠቁመዋል። ጥናቱ ከሁለት ወራት ባነሰ ጊዜ እንደሚጀመርም ነው ያመለከቱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድርን። አዲስ አበባ የሚገኘው የኦፌኮ ማለት የኦሮሞ ፌዴራሊስት ኮንግረስ አመራሮች ወደ ጽህፈት ቤታቸው እንዳይገቡ በጸጥታ ኃይሎች ተከለከሉ። አመራሮቹ ሊቀመንበሩን ዶክተር መረራ ጉዲናን ጨምሮ ወደ ቢሮቸው እንዳይገቡ ለምን እንደተከለከሉ ላቀረቡት ጥያቄ ከልካዮቹ የጸጥታ ኃይሎች እኛ ካወቅን ይበቃል ከማለት ያለፈ መልስ ሊሰጧቸው እንዳልቻሉ ዶክተር መረራ አሁን ማምሻውን ለቪኦኤ ገልጠዋል። ሁኔታ እንግዲህ ከኔ በፊትም የሄዱ የእኛ አመራር አባላትም ሆነ ሌሎች እኛ ግቢ የሚመጡ ወጣቶች አባሎቻችን ከሰዓት ጀምሮ ወደ ግቢ እንዳይገቡ ሲከለከሉ እንደነበረ ሰምቼ ነበር። በአጋጣሚ ስራ አስፈጻሚ በየሁለት ሳምንቱ አንድ ጊዜ ስብሰባ ያደርጋል። በዛ ስብሰባ ከሰዓት በኋላ ከስምንት ሰዓት ጀምሮ የአመራር አባላቱም ወደዛ ሲሄዱ ሲመልሷቸው ነበር። በመጨረሻ እኔም ሲደርስ ዛሬ መግባት አይቻልም ብሎ የሲቪል ልብስ የለበሰ ወደ ሁለት ወይ ሶስት የደህንነት አባላት ይሆናሉ በአካባቢ ያሉት። በአጋጣሚ የእኛ ቢሮ ሁለት መግቢያ መንገዶች አሉ። በሁለቱም በኩል ዱላ የያዙ ፖሊሶች ነበሩ። ከወትሮ ትንሽ በዛ ይላሉ ግን በሩ ላይ አልነበሩም። በሩ ላይ ያገኟቸው ሲቪል የለበሱ የደህንነት ይሁን የፖሊሲን አባላት ናቸው። ከዛ ዛሬ መግባት አይቻልም ያለኝ በስም ጠርቶኝ ከዛ ምክንያቱን ቢጠይቀው ምክንያቱም እኛ ካወቅን ይበቃል አለኝ። እናንተ ማወቅ የለባችሁም እኛ ካወቅን ይበቃል ነው የሚለው። በቃ እኛ ካወቅን ይበቃል። ማን ሊበል ብዬ ስምንም ቢጠይቀው ስሙን ለመንገር አልፈለግም። ከዛ በኋላ እንግዲህ ታዞ የመጡት ሰዎች ጋር ብዙ መጨቃጨቅ ስለማልፈልግ፣ ያው መኪናውን መኪና ናዙሬ ሄድኩኝ። የመድረክ አመራሮች ሌሎቹ ከእርሶ ሌላ ቢመጡም አይገቡም ነበር ማለት ነው። ዛሬ አላወቅኩኝም። እንግዲህ በአጋጣሚ ሁን ስለሆነ የሆነ ሁኔታ ሰምተዋል። ሌሎቹም ግን ዛሬ በአጋጣሚ ሌሎቹ አልመጡም። ቢመጡ ምን እንደሚሆን አላውቅም። እርግጠኛ አይደለሁም። ዋናው ጉዳይ ዛሬ እዛ ግቢ መግባት ክልክል ነው የሚል ነው። አድማጮች በዚህ ዜና ላይ አዲስ ነገር ካገኘን በነገ ዕለት ይዘን እንመለሳለን። የኒጀር ሕዝብ አዲስ ምክር ቤት ለመሰየም በዛሬ ውስጥ ድምፅ እየሰጠ ሲሆን ፕሬዝዳንቱ ለሌላ አምስት ዓመት ጊዜ መመረጥ ይችሉ እንደሆንም ውሳኔ ይሰጣል ተብሏል። እስላማዊ ነውጠኞችን ደምስሰን አገራችንን እናለማለን የሚሉት ፕሬዝዳንት ማማዱ ኢሱፉ ምርጫው በሰላማዊ መንገድ ይካሄድ እንጂ አንድ አሸናፊ ብቻ ነው የሚኖረው፣ ያም ኒጀር ነች ብለዋል። የዛምቢያው ፕሬዚዳንት ኤድጋር ሉንጋ በመጪው ነሐሴ ወር በሚካሄደው ምርጫ ለምክትል ፕሬዚዳንትነት ሴት እጩ ተወዳዳሪ እንደሚመርጡ አስታወቁ። በአሜሪካው ፕሬዚዳንታዊ ምርጫ ውድድር ቢሊዮነሩ ተፎካካሪ ዶናልድ ትራምፕ የሪፐብሊካኑ ፓርቲ እጩ ሆነው እንደሚቀርቡ የሚያመለክት ግልጥ ውጤት ተመዘገበ። ሆኖም ሁለት ኩባ አሜሪካውያን ተፎካካሪዎች ማርኮ ሩቢዮ እና ቴድ ክሩስ በቀጣዮቹ ሶስት ሳምንታት በሚካሄደው የድምፅ አሰጣጥ ይህ ውጤት ይለወጣል ይላሉ። ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 13 2008 ዓ ም ምሽት ፕሮግራም ነው። ስለ ሰሞኑ የአፕል ኩባንያና የዩናይትድ ስቴትስ መንግሥት ፍጥጫና ውዝግብ ጥቂት እንጨዋወታለን። ፖለቲካና እሳት በሩቁ ያረጃ አባባል ስለ ቀልድና ስለ ፖለቲካ እንነጋገራለን። ዛሬ ወይም ፖለቲካን በቀልድ የኢትዮጵያ ሕዝብ ጤንነቱን ጠብቆ የኢትዮጵያ ሕብረተሰብ ሕብረተሰባዊ ሕልውናውን ጠብቆ ከሚገኝባቸው ባህላዊ መሳሪያዎች አንዱ ቀልድ ነው። ዶክተር አብርሃም አለሙ የስነ ጽሑፍና የሀገረሰብ ወግ ወይም ፎልክሎር ተመራማሪ ናቸው። አብረን እንቆይና በስፋት ያገኟቸዋል። አሁን የካሳ ተሰማን ፋኖ ልጋብዛችሁ። ፋኖ ፋኖ

Angolo, Angolo. Inde kula inde grisa, inde of, inde grisa. Yara fauli be, demutenesa, demutenesa. Fano, fano, ለሚያለው ጫካ ለሚያሉ ዱር ነጋገር ያድራል ከሙዜሩ ጋር ከሙዜሩ ጋር እንኳን ባልንጀራ ልባይታም ፋኖ ፋኖ ፋኖ ፋኖ ፋኖ ፋኖ ፋኖ አገሩ ገባ ሳይሰናበት ያጀግናው ወታደር የካቲት ዐሥራ ሁለት ትናንት በትካዜም በክብርም አለፈ። ዘላለማዊ ክብር ስለ ሰው ልጆች ነጻነትና ደህንነት ክብር ለወደቁ ሁሉ ይሁን። የፋኖ ነገር ከተነሳ አይቀር ወደ አሜሪካዊው የፋኖ ታሪክ ልውሰዳችሁ። ከታላቁ የሲቪል መብቶች ታጋይ ከቄስ ዶክተር ማርቲን ሉተር ኪንግ የልደት ቀን ጋር ተያይዞ የሚከበረው የጥቁሮች ታሪክ ወር በመላ ዩናይትድ ስቴትስ በየዓመቱ በየካቲት ወይም በፌብርዋሪ ይታሰባል። እኛም ሰሞኑን ባሉ ዝግጅቶቻችን ወቅቱን የሚዘክሩ ዝግጅቶችን እያቀረብንላችሁ እንገኛለን። የሲቪል መብቶች ትግሉ እግረኛ ዘማቾች ታሪኩን ያዳምጡ። በ1960ዎቹ ውስጥ እጅግ ተወዳጅ የነበረ መዝሙር ነው። ሐሊስ ናትኪንስ የሚዘምረው መልእክቶቹ ያኔ ተቀጣጥሎ ለነበረው የሲቪል መብቶች ትግል ወጣቶችን መቀስቀስና መሳብ ነበር። ለልቦናና ቀልባቸው ይደርስ የነበረ ዝማሬ ናትኪንስና ሕልቆ መሳፍርት ያልነበራቸው የሚባሉ ሌሎችም የንቅናቄው ፋኖዎች ተብለው ተጠርተዋል። ሲቪል ራይትስ ፉድ ሶልጀርስ። ጥቁሮች በአሜሪካ ይደርስባቸው የነበሩ ግፍና መከራዎችን፣ አጠቃላይ መድሎና መገለልን፣ የፍትሕ እጦትን ከጀርባ ሆነው በብርቱ ይፋለሙ ነበር። ጌት ኦን ቦርድ የሰማችሁት መዝሙር ፋኖ ተሰማራ አይነት ነበር። ለሰብአዊ መብቶች እንፋለም ሁኔታዎቹ ለእኛ ለጥቁሮች ማለት ነው ጥሩ አልነበሩም ለውጥ ያስፈልገን ነበር የተሻለ ሕይወት ለውጥ በእጅጉ እንፈልግ ነበር ሽርሊ ጋቪን ፍሎይድ አንድ አላባማ ውስጥ የሚገኝ ብዙ ዓመታትን ያስቆጠሩና ፍቺ ያልተገኘላቸው ታሪኮችን እያፈላለገና እያቀናበረ የሚያቀርብ ድርጅትን ይመራሉ። እነዚያ የሲቪል መብቶች ንቅናቄ ፋኖች ብዙ መሥዋዕት መክፈላቸውን ይናገራሉ ፍሎይድ እፍልሚያው ግንባር ላይ ነበሩ። የተደበደቡትም እነርሱ ናቸው። በየመንገዱ የተጎተቱም የተተፋባቸውም እነርሱ ናቸው። ከጀርባ ብዙውን ተግባር ከሚያከናውኑ መካከል ቄስ ዌሊ ብሉ አንዱ ናቸው። የነጻነት ትምህርት ቤት የሚባሉ በደቡብ ዩናይትድ ስቴትስ ግዛቶች ውስጥ ጥቁሮችን ለምርጫ ወይም ድምፅ እንዲሰጡ የሚመዘግቡ ሰራተኞችን የሚያሰለጥኑ ተቋማትን አደራጅተው ያንቀሳቅሳሉ። የነጻነት ትምህርት ቤት ወጣቶችን የሲቪል መብቶች ሰራተኞችን ማለት ነው። በማስተማር በኩል ቁልፍ ስራ አከናውነናል። ከዚያ እየወጡ እያንዳንዱን ቤት እያንኳኩ ለምርጫ እንዲመዘገብ ሰውን እያነጋገሩ አሳምነዋል። ጃክሰን ሚሲሲፒ የሚገኘው ቱጋሉ ኮሌጅ በ1960 እና 50ዎቹ ውስጥ የሲቪል መብቶች ንቅናቄው እምብርት ነበር። ከመላ ሀገሪቱ የንቅናቄው መሪዎች ወደዚያ እየመጡ ሰው ለእኩል መብቶች እንዲነሳ ያደረጉ መንፈስ አነቃቂና እልህ አስያዥ የቅስቀሳ ንግግሮችን ያደርጉ ነበር። ይህንን ሦስት ሰይጣን የሚያህል የከበደ ሁኔታ መቃወምና መጋፈጥ አስፈላጊ መሆኑን ዓለም እንዲያውቅ ማድረግ አለብን። የሲቪል መብቶች ተሟጋቿ ሼርሊ ጋቪን ፍሎይድ የሰውን ተስፋና ሞራሉን ከፍ ለማድረግ እነዚያ ሕዝባዊ ስብሰባዎች ምን ያህል ስኬታማ እንደነበሩ ያስታውሳሉ። በእነዚህ ስብሰባዎች ላይ የሚዘመሩ መዝሙሮ ሰዎች፣ ጸሎቶች፣ ንግግሮችና ውይይቶች ሰውን ያነሳሱት ነበር። በዚያውም ደግሞ ማግለልንና ጅምላ መድሎን የመሰሉ እንቅፋቶችን ለመሰባበር በንቅናቄ ውስጥ የመሳተፍ አስፈላጊነትም ይነገራቸው ነበረ። ሚሲሲፒ ግዛት ውስጥ ይካሄዱ ከነበሩ ሰልፎች በአንደኛው ላይ ሉዊስ ታከር በፖሊስ ውሾች እንዲነከሱ ተደርጓል። ፖሊሶች ውሻዎቹን ይለቁብን ነበር። እኛም በወተት ጠርሙስ እያባረርናቸው ጉዟችንን እንቀጥል ነበር። የሲቪል መብቶች ተሟጋቹ ዲክ እና ሼረን ማይልስ ነጮች ናቸው። በ1963 ዓመተ ምህረት ጥቁሮች ድምፅ ለመስጠት እንዲመዘገቡ ይካሄድ በነበረው እንቅስቃሴ ውስጥ ተሳትፈዋል። በመሳተፋቸው ምክንያት ታዲያ ከፊታቸው የተደቀነውን የከበደ አደጋ ይገነዘቡት ነበር። ጥቃት ሊፈጸምብን ይችል ነበር። ዛቻዎችና ማስፈራሪያዎች ይደርሱን ነበረ። እኛ እንሰራ የነበረውን ሥራ ይቃወሙ የነበሩ ሰዎችም ነበሩ። በሰሜን የሀገሪቱ ክፍል ነጮችና ጥቁሮች እንደ ሻርንና እንደኔ ሁሉ በዚያ ንቅናቄ ውስጥ ለመሳተፍ የወሰኑ ብዙ ነበሩ፣ በተለይ ወጣቶች። ምክንያቱም ያ በሀገራችን ታሪክ ውስጥ ትልቅ ጠባሳ ነውና። ጠበቃው ሪቻርድ ኮሆን በደቡብ የድህነት ህግ ማዕከል ይሳተፋሉ። ያ ድርጅት የታወቀ የሲቪል መብቶች ተሟጋች ድርጅት ነበር። እጅግ ብዙ ያልተዘከረላቸው ያልተሞገሱ፣ ያልተዘመረላቸው ጀግኖች ሊታሰቡ ይገባል ይላሉ ከሆን። ታሪክ የሚያስታውሰው ጥቂት ሰዎችን ነው። ወደ ኋላ መለስ ብለን ስንመለከት ግን ወደፊት እንድንራመድ ያደረጉንን የማይታመን ዝና ያላቸው ብዙ ሰዎችን እናገኛለን። በ1966 ዓ ም ከሜንፊስ እስከ ጃክሰን የተካሄደው ጸረ ፍርሃት ሰልፍ እስከተደረገበት ጊዜ ድረስ ከኋላዎቹ የሲቪል መብቶች ንቅናቄ ፋኖዎች አንዱ ታይረን ዴቪስ በእነዚያ እንቅስቃሴዎች ውስጥና በሰልፎቹ ላይ መሳተፍ በጣም ይፈሩ ነበር። ያ ሰልፍ ሲያበቃ ፍርሃት የማብሮ አበቃ። ከዚያ በፊት ግን እንደ ዩናይትድ ስቴትስ ዜጋ የሚፈቀድልኝን ነገሮች እንኳ ለማድረግ እፈራ ነበር። እንደ አንድ የሰው ልጅ አንዳንድ መብቶች ነበሩኝ እኮ። ትሑቱን አትገዳደር። ክሊፍትን ኬሲ ሲታሰር ገና የ17 ዓመት ታዳጊ ወጣት ነበር። ኬሲ የታሰረውና ለዘጠኝ ቀናት እስር ቤት ውስጥ እንዲቆይ የተደረገው በአንድ ሰልፍ ላይ ተሳትፈሃል ተብሎ ነበር። እኔ አንድ ትንሽ ሰው ነበርኩኝ። በቡድን የሠራነውን መለስ ብዬ ስመለከተው ግን በእውኑ ዕጹብ ድንቅ ነበር። የእነዚያ ያልተዘመረላቸው ጀግኖች ቆራጥነት፣ ጀብዱና ብርታት እንዲሁም ተግባር ብዙ አይነት የዘር መድሎና የፍትህ እጦት አይነቶችን እየሰባበሩ ብዙ ስኬቶች ማስመዝገባቸውን የታሪክ ምሁራን ዛሬ ይናገራሉ። ወደ ተከታዩ ዝግጅታችን እንለፍ። ወደ አረብ ሀገሮች የሚደረገውን ህጋዊ ጉዞ የኢትዮጵያ መንግሥት ቢያግድም አሁንም በርካታ ኢትዮጵያውያን ሀገራቸውን እየጣሉ በድብቅ መንገድ በጅቡቲ ወደብ በሶማሊያና በሱዳን እያቋረጡ ወደ የመንና ወደ መካከለኛው ምስራቅ እየተሰደዱ ናቸው። በዚህ የስደት ጉዞ ውስጥ የዕድሜ ባለጸጎችና ሕፃናት ቢኖሩም በቁጥር አብዛኞቹ ግን ወጣቶች ናቸው። ሳዑዲ አረቢያ ውስጥ የሚኖሩ ኢትዮጵያውያንን መስታወት አራጋው አነጋግራ አጥር ያለ ዝግጅት ይዛላችኋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በስራ ላይ የሚገኘው የዲፕሎማሲያዊ መምሪያ እንደ አውሮፓውያኑ አቆጣጠር በ2015 መጨረሻ በርካታ ኢትዮጵያውያን ሀገራቸውን ጥለው በጅቡቲ ወደብ በሶማሊያና በሱዳን አቋርጠው ወደ የመንና መካከለኛው ምስራቅ አሁንም እየተሰደዱ እንደሚገኙ አስታውቋል። በዚህ ጉዞ ውስጥ ወጣቶች እንደወጡ ይቀራሉ። ከሞት የተረፉም ለዘለፋ ለብዝበዛ ይጋለጣሉ። ሴቶችና ሕጻናት ይደፈራሉ፣ ለወሲብ ንግድም ይጋለጣሉ። ታዲያ የመንገዱን መከራ ሲያልፉ በገቡበት ሀገር ደግሞ ሌላ መከራ ይጠብቃቸዋል። ሕጋዊ የመኖሪያና የስራ ፈቃድ ወደ አረብ ሀገራት የሚሰደዱ ወገኖቻችን ላይ ከዚህ ቀደም ብዙ ተብሏል። ለዛሬም በተለይ በሳውዲ አረቢያ የሚገኙ ኢትዮጵያውያንን በስልክ ስላሉበት ሁኔታ አነጋግሬ ነበር። ፋጭሩ ነግረውኛል። ያለመኖሪያ ፈቃድ በሰው ቤት ተቀጥራ ኢትዮጵያ የሚገኙትን ልጆቿን ትደጉማለች። ያለፈችበትን ታሪክ ስትነግረን ስሟ እንዲጠቀስ አልፈለገችም። ከእሷን ጀምር ሶስት ዓመት የሰራሁት ያው በጠለብ ነው። በጠለብ በህጋዊ መንገድ ማለት ነው። ከአቅም በላይ ሲሆን ግን ወጥች ነው አሁን የምሰራው ከአቅም በላይ ለምን ሆነብሽ? ሴት ቤቱ ከአቅም የበላይ ሆነች። እጃዛ ደርሽ የመጣ እና ኢትዮጵያ እጅ ማለት ነው። ሁለት ከሁለት ወር ሰርቼ እጃዛ ሰጥኝና ወጥች አርጉኝ እጀ ሁለት ወር ተቀምጬ መጣሁ። ሁለት ወር ደርሽ ከመጣሁ በኋላ ጸባዋ ተቀየረብኝ። ስመጣ ማለት ነው ያው ፊትም በጣም ሀይለኛ ናት። አሁንም ደግሞ ጨመረች። ቤተዛ የበለጠ ማለት ነው። ምንድ ነበር የምታደርገሽ? ሀይለኝነቷን እንዴት ነበር የምታሳይሽ? ልጆች አሏት፣ አምስት ልጆች አሏት። ባልና ሚስት ናቸው። ሰውየውን ማየት የለብኝም። ያው ሰውየው ሲወጣ ተጠብቆ ነው ስራ የምሰራው። እሺ ቢርበኝም ቢጠመኝም ሰውየው ካለ? ያው ከአንድ ቤት ተዘግቼ ነው የምውለው ማለት ነው። እሱ ረፍት በሆነ ሰዓት ያው ይራብኝ እጥመኝ ማንም ሰው አያይኝ። እሱ ሲወጣ ተጠብቆ ቤቱን ማጸዳለሁ፣ እንቀሳቀሳለሁ፣ ምግብም ሆነ ውሃ አገኛለሁ ማለት ነው። ከዛ ያንን ሁሉ ችዬ ያው ሶስት አመት ተቀመጥኩ። ልጆች አሳዳጅኝ፣ ልጆች አሉኝ፣ ሁለት ልጆች እነሱን እያስተማርኩ ስለሆነ ግዴታ ያ እያት ናቸው። አዲስ አበባ ወሎ ውስጥ ነው መርሳ የሚባል አገና። እሺ። ከዛ ሶስት አመት ከመጣሁ ደግሞ ስድስት ወር ተቀመጥኩ እንደምንም ከዛ እየጠና እየጠና መጣል። እንደ ልጆችም ደግሞ አፍ እያወጡ ምን እያሉ አንዳንድ ነገር እንዲህ ያደረገ በቃ ያደረጉትን ነገር ሁሉ ለምን ይሄን አላረግሻቸውም እንደ በቃ በተለያየ ነገር ትናገረኝ ገባ። ወሳኔ መሄድ ይፈልጋለሁ አሳፍረኝ ምናምን ስላት ወንድሟ ነው ያመጣኝ ከአዲስ አበባ ማለት ነው። ኤጀንሲ ሆኑ ኢትዮጵያ ይሄድ ነበር ወንድሟ። እሺ እሱን ስታማክረው እንግዲህ ሰራተኛ አታገኝም፣ አንደኛው ይጨምራል ብር፣ ሁለተኛ እንደዚህ ብለን አትቀመጥልሽም ምናም ብሎ ሲመክራት እሱ አይሆንም ብሏል። አሁን ዝንበሽ ተቀመጭና አንድ አመት እንኳ ሰሪና ተጀልሽ ምናምናችን ከዛ ታመሻች ታመቻች አባሏ ወደ አሜሪካ ሊማር ወደ እናንተ መጥቶ ነበረ ማለት ነው። እሺ አሁን እነሱን ደግሞ ሲመጣ ሊያዝናና ወደ ውጭ ዟቸው ሲወጣ ብቻ ቦታ ሳገኝ ወጣሁኝ እኔ ማለት ነው። እንደው ስትወጪ ምን ሀገሩን ታውቂው ነበረ? መውጫ መግቢያውን ሰፈሩን እራሱ አላውቅም፣ ግን አጋጣሚ አንዲት ጓደኛ ነበረች። ለሷ ደውዬ፣ እሷ ቦታውን እየተናገረች ለሹፌሩ፣ ያው ካለችበት ቦታ ድረስ እሷ ወሰደች ማለት ነው። እሺ እዛ ቢወጣው ያው፣ ከወጣው አሁን አመት የሆነ ነው። ምንድን ነው እየሰራሽ ያለሽ? አሁን አሁን የምሰራው ከገባ አሁን ዘጠኝ ወሬ ነው ከዚህ ቤት ካለሁበት ማለት ነው። እሺ ትላልቁ ሰዎች ናቸው ወንዶች ልጆች፣ አራት ልጆች አሏት። ያው ምንም ችግር የለብኝም፣ እሰራለሁ። ስራዬ ብቻ ነው የምሰራው። ፓስፖርቴን ወስደዋል፣ ፓስፖርትም የለኝም ይገባም የለኝም። ሆ እንደያዘችው ነው። ስለዚህ እስከ መቼ ድረስ ነው እንደዚህ መስራት ያሰብሸው አሁን አንቺ እንግዲህ እኔ ልጄ እየተማረ ነው እየከፈልኩ ነው ማስተምረው። እስከሚጨርስልኝ ድረስ ነው እኔ የኔ ሀሳብ ማለት ነው። በመሀል አቋራጭ ነገር ከመጣም ያው መሀር ነው ያው ከኔ ነው፣ ቀለብ ከኔ ነው። እኔ ልኬ ነው የሚበሉት የሚጠጡት ማለት ነው። ሌላ ነገር ግን ኢትዮጵያ፣ ሌላ ገቢ ስለሌለን እንደው ለሚመጡት ለአዲሶቹ ምንድን ነው የምታስተላልፊላቸው መልእክት? እኔ እንደው ከሀገራችን ላይ አንድ ነገር ስራ ቢፈለግልን እንደው ስራ ቢሰሩ ከዛው ነው የምለው። ወዲህ መምጣት እኔ እንጃለ። እኔ ለራሴ መቼም ወዲህ ሀገር እንድሄድ ነው እንጂ እንድቀመጥ አልፈልግም። ያው ችግር ነው የሚያስቀምጠን እንጂ። ሰይድ ወጣት ነው፣ ተማሪ ነበር። የራሱንና የቤተሰቡን ህይወት ለመለወጥ ፈለገና ወደ ውጭ ተመለከተ ወደ መካከለኛው ምስራቅ የአረብ ሀገር ጉዞ ፈተና የበዛበትና አስከፊ አደጋ ያለበት ነው ይላል ከሱ እንስማ የዚህ ሀገር ህግ አሳዶ ሲይዝሽ፣ ያኔ ለማምለጥ የሆነ ነገር ትሞክሪያለሽ። ከዚህ በፊት አያያዛቸው ስነ ስርዓት ነበረው። አሁን ግን እንደ ድሮ አይደለም። ብዙ ነገር ትደረጊያለሽ። ያው ህጋዊ ስላልሆን ያለ ራሳችን ለማምለጥ እንሞክራለን። እንደ አመጣጣችን እንዲ ትሮጫለሽ። ልይዝሽም ከሞከርሽ፣ አቅም ካለች ለመታገልም ትሞክሪዋለሽ። በዛ ስመጣ ያልከበደኝ ይሄ ሰውዬ ሲይዘኝ እንዴት ይከብደኛል? ይሄ ሰው ደግሞ ስራው እስከሆነ ድረስ ግዴታው ነው። ምንም ማድረግ የመብት አለው። ግን አሁን ሰዓት ላይ ምን እንደሆን ታውቂያለሽ? ጥቅም የሚባል ነገር ተለምዷል። እዚህ ጋር ማን ነው ጥቅም የለመደው? ህጉ ራሳቸው ፖሊሶች ወይም ፖሊሶቹ አንድ ሰው ከያዘ ቢያንስ በዚህ ሀገር አምስት ሺ ሪያል ሰባት ሺ ሪያል ማግኘት እድል አግኝተዋል። የሚከፍላቸው ህጉ ሳይሆን እኛንም ከፍላቸው ለመመለስ ለመውጣት ማለት ነው። እንደውም እኛ እንኳን ህገ ወጥ የሆነው ራሳችን አውቀን የምኖረው ገባዊ የሆኑ ናቸው። በአሁኑ ሰዓት በጣም ተቸግረውም ያሉት ብዙም ልጆች በእስር ቤት አሉ። እንደውም ጊዜ ገደቡን ጨርሷል የሚባል ነገር አምጥተውበታል። አሁን መጥቶ እንደውም አንድ ቦታ ላይ ነው ወደ ሰላሳ ልጆች ምናምን ያፈሳቸው ሁለት ወራቸው ከተያዙ። በእግርህ ነው በመኪና ነው? እስኪ ንገረኝ፣ የስደቱን። እንደውም ወደፊት ህልም ስለሆነ የምታየው ለመጥበስ የተዘጋጀ የቀረበ ምግብ የተሰራ ምግብ እንዴት መብላት ይከብድሻል? በስንዴ ያን ያክል ነው የምታስዩ፣ ወደ ኋላ የምታስዩ አትችይም። የትገምቹ አትች እንደውም፣ ከዚህ ቦታ በሄድም እላለሁ። ሌላም ቦታ ነው ስደት የማስበው እኔ ባልለወጥ ሌላ ሰው ለውጥ ስለምችል ማለት ነው። አሁን እንዳሰብከው እየሰራህ ነው። ገንዘብ አንተ እኔ እሰራለሁ። እኔ ባልደሰተበትም ሌላ ሰው ይደሰትበታል። መስዋዕትነት እየከፈልክ ነው እኮ ትልቅ መስዋዕት ግድ ነው እና እና ኢትዮጵያን ስንባት አረ፣ ትልቁ ችግራችን ያር፣ በተለይ አረብ ሀገር ያለ ሰው ብዙ ጊዜ ገንዘብ የለውም። ገንዘብ የማይኖር ለምንድን ነው? ለቤተሰቡ ስለሚል ብቻ ነው። አሁን ስንት አመት ሆንህ እንደዚህ ስትሰራ ያለ ወረቀት? ከስድስት አመት በለጠኝ። እና ይቀጥሮሃል ሰዎቹ አምነው ስራ የሚያሰሩ ሰዎች በዚህ ችግር የለባቸው፣ አረብ ሀገር በዚህ ችግር የለባቸውም። በሰርተች መገኘት ብቻ ነው። አሁን ድንገት ብትያዘስ ምንድን ነው የምታደ ያደርገው ምን እቅድ አለህ ብያዝ ብለህ ወይ? ገንዘብ ታያያዝሽ ነው እንግዲህ። እንዴት ፊት ለፊት ከመጡብሽ የትም አደርሽም። በስ ቦታ ከተመጭሽ ትሮጫ፣ ታመልጫለሽ። ቦታ ካልተመጭሽ ምን ታመጫለሽ? እኔ በተለይ አቅም ስለሌለ እጅ ይሰጣል። ከፍለህን የመጣኸው አንተ ከፍዬ ነው? እስቲ ንገረኝ፣ ማወቅ ፈልጌ ነበረ እሱን ስለማላውቅም መጀመሪያ ኢትዮጵያ ነው የምትከፍል። ኢትዮጵያ የሚከፈል ኢትዮጵያ ደላላ ይልከዋል። እንዴት አድርጋ ወጣ ከኢትዮጵያ? ያን ከኢትዮጵያ ስትወጪ በግርሽ የምትወጪው እስከ ጅቡቲ ድረስ። ጅቡቲ የት አካባቢ መሰ ለጋሰን ምና የሚባል ቦታ አለ። የኤርትራ ድንበር ነው። በዛ ነው የአራት ሰአም ጋር ነው። ባህሩን ትሻገር ያለች ባህሩን በጀልባ ነው የምትሻገር። በጀልባ ትንሽ ይሄ የአሳ ምና ማስገሪያ ትንሽ ናት። አርባ ስ ምናምን የሚዘው ከዛ በኋላ በመኪና ነው የምትመጭው እስከ ሰውዲ ድንበር ድረስ። ሰውዲ ድንበር ላይ ብቻ ለምትሻገር ስትይ የሶስት ቀን የእግር መንገድ አለ። እዛ ላይ ግን ጦርነት ሊያጋጠም ይችላል። ብለኛ ከሆንሽ ላያጋጥም ይችላል። በአንድ ሰው ስንት ነው የሚከፈለው? አሁን አንተ የዛሬ ስድስት አመት ስንት ነበር የከፈልከው? ዛሬ ስድስት አመት በኢትዮጵያ ሰላሳ ሺህ ብር ሰላሳ ሺውን ብርም ኢትዮጵያን የከፈልከው ላ በየመንገዱ ነው ከኢትዮጵያ ስመጫ አምስት ሺ ትከፍል ያለች። ከዛ በኋላ በየመንገዱ አንድ ቦታ ስጠየቅ ከአንድ ቦታ አንድ ቦታ ስጠየቅ ይበን ቦታ እና ብርህን ይዘህ በእጅህ ነው ምበጃርቲዥም የበኔትወርክ ነው። እዚህ ጋር ሌላ ሰው አለ ከሱም ይሁን ከየት ነው በስፖንሰር ያለ ሰውዬ ስልኩን ብቻ ነው የሚያስፈልገው። የሞተ ሰው ብቻ ነው የማይከፍለው እንጂ ከየትም ዓለም ይሁን ስልኩ ካለኝ ይልካል፣ ሰው አላቸው ከየትም ዓለም እዛ ጋር የመላ ሁለት እድል አለሽ። በእግርሽ መሄድ ትችያለሽ። ከታያሽም ግን ደላላካ ያገኘሽ አቺ መክፈል ነው ግደታሽ። ካልከፈልሽ ያው ትቀመሻ ያለሽ በትር ነው። ስማ ከፈልሽ አልከፈልሽም፣ ለወርም ይሁን ለሳምንት ትመቻለሽ። ቶርች ነው የሚባለው። ያን ሁሉ መተን አለማባነናችን ብቻ ነው እዚህ ጋር መቶ የሚሸወድ በየትም ዓለም ስትሄጂ መባነን አለብሽ። መባነን ማለት ምን ማድረግ ይህን ሁኝ፣ ወደፊት ምን መሆን እንዳለብኝ። ምንድን ነው አሁን የምታስበው አንተ ወደፊት? እኔ ወደፊት የማስበው ሁል ጊዜ እንዲሁ መማር ነው። ከመማሮች ምንም አላማ ያለኝ። እስከ መቼ ነው ታዲያ አሁን አንተ እንደዚህ እየሰራህ የምትኖረው? ሳውዲ አረቢያ ወይ ስሞች ነው ወይስ ትያጅ ነው ምን ላኪ ከዚህ ውጭ ሌላ ዲሽ። ስማ በለው ስማ በለው ይህች ወጣት ነዋሪነቷ በሳውዲ አረቢያ ሲሆን በህጋዊ መንገድ ስራ በመስራት ላይ የምትገኝ ናት። ስሟን እንድንጠቅስ አልፈለገችም። ያው ብዙ ነገር አሁን በተለይ ብዙ ነገር ተቀይሯል። አሁን በባህር ሰው ቢገባ የመሳፈሩ ሁኔታ ኤምባሲ ሄደሽ ታመለክቻለሽ። ያው በሌስ ኤምባሲ በምናምን የእኛም ሰው ደግሞ ያው አትምጡ እየት አሁን አትምጡ ብለዋል። እነሱ ከልክለዋል። እነሱ በቃ የራሳቸው ዜጋ እንዲሰራ ነው አሁን የሚፈልጉት ማለት ነው በባህር የሚመጡትን ለስራም ችግር ነው አሁን አሁን በተለይ በጣም ችግር ነው። በሳውዲ አረቢያ በህጋዊ መንገድ ነዋሪ የሆነው ኢትዮጵያዊ በኢትዮጵያውያን ስደተኞች ላይ የሚደርሰውን የተለያየ በደልና እንግልት የተመለከተውን እንዲህ ባጭሩ ይነግረናል። ለምሳሌ ዛሬ የገጠመኝ ነገር እኔ ከስራ ቦታ ስመጣ ከየመን ወደ ሳኡዲ የሚገቡ ሰዎች የሚያስገቧቸው በትራንስፖርት ነው። እዚህ ያለ ዘመድ ተቸግሮ ተጠቦ ነው የሚከፍለው ያን ሳንቲም ማለት ነው ያስቀባሽ ያ የሚከፍልላቸው አጥተው አንድኛውን ልጅ አመለጠ። አንድኛውን ልጅ ያዙት። እዛ መጨረሻ ላይ ከተያዘ በኋላ በሽቦ እንደዛ አድርገው በፔንሳ እጅና እጁ ከሚደማ ድረስ አስረውት በጣም ሲያሰቃዩ ታይቻል። ምክንያቱም እዚህ ለሱ ብለሽ ብትናገሪ ያው ታቂዋለሽ፣ ሀገሩን ሌላ ውስጥ ተገቢያለሽ፣ መኖሪያ ፍቃድሽም ሊቀደድ ይችላል እና አይተሽ ማለፍ እና አሁንም ወጣቶች እንደዚሁ በየመን እያደረጉ እየገቡ ነው። ነው ምት በጣም በጣም በጣም በጣም በጣም ከሚገባው በላይ የሚሞቱትም የሚሞቱትም በተለይ ወሎ ወሎ አካባቢ ነው በጣም የሚሰደቱት የሚመጡትም ራያ በተለይ በጣም ከሚገባው በላይ አሰቃቂ ነው። እንጃ እኔ ራሱ ማውራትን ዘገንነ ሲያወሩ ብር ከሌለሽ ራሱ የመን ውስጥ የሚደረገውን ነገር የሚከፍልልሽ ዘመድ ከሌለ አጋጣሚ ጎማ አቃጥለው የሀይላንድ ጎማ ማለት ነው፣ ያን ያንጠበጥበብሻል። ከፋይ ከሌለሽ ራሱ እጁ የተቆረጠ ልጅ አጋጣሚ ያንም አይቻልም። ኢትዮጵያዊ ነው ልጅ፣ ኢትዮጵያዊ ናቸው። በተለይ የራያ ሰው በጣም በጣም በጣም ነው የተሰደደው። በአንድ በኩል ስታስብ ደግሞ ከድርቁም አንጻር ከሁሉም ነገር ነው። እኔም ራሱ ሳስበው በሰላም ቢገቡ ሰየው፣ ግን መግባትም የለም። ባለፈው የሆነ ልጅ ወደ አስር ሺህ ሪያል ወይ ኢትዮጵያ ወደ ሰባ ምናምን ሺህ ብር ማለት ነው። ያን ፈጅቶ ገብቶ ቤተሰቦቹ ተጨንቀው ተጠብቀው መጨረሻ ላይ ከገባ በኋላ ያው መንግስት ያዘው የመኖሪያ ፍቃድ የለም። ገባሽ? እንደዚህ አይነት ቻንስ አለ። አጋጣሚ እኔ አንድ ቦታ እንደዚሁ እንደዛሬ ነገሩን እንደገጠመኝ ማለት ነው። አንዲት ልጅ ራቁቷን የወጣችው አንዲት ጥሩ ሴት አጋጣሚ ሰጠቻትና ልብሷን የሳኡዲ ዜጋ ናት፣ መሐመድያ የሚባል ሰፈር እና የአንድ ልብስ ሰጣት ወታደር መጣ ለወታደር ሰጠች እንግዲህ በጣም አሰቃቂ የምለው ራቁቷን ያየኋት ልጅ ናት በየመን ስትመጪ አንዱ ይቀበልሻል በመሳሪያ በመሳሪያ ከተቀበለች በኋላ ያንኛው ደግሞ ይሸጥሻል ለሌላ እንደ ባሪያ ማለት ነው እንደዛ የተሸጡ ሴቶ ብር የሌላቸውን ኩላሊት ይወጣል ይባላል ሴቶችን የመን ላይ የራያ ልጆች ሴቶች የሚከፍሉት የለም ተብሎ እኔም እዚህ ላይ ለቅሶ ደርሻለሁ ሴቶችን በገደል ለቀዋቸው ሙተዋል የዋጃ ልጆች ዋጃ የሚባል ራያ ከቆቦ አስራ አምስት ኪሎ ሜትር አስር ኪሎ ሚሊዮን ሜትር እና መንግስት እዚህ ላይ መፍትሄ ቢያደርግበት በጣም ጥሩ ይመስለኛል። የዓለም አቀፉ የፍልሰት ድርጅት አይኦኤም ፍልሰተኞችንና ስደተኞችን ከመንግስታትና አጋር ድርጅቶች ጋር በመሆን በስደት ላይ ያሉትን ኢትዮጵያውያን ይረዳል። በኢትዮጵያ ድርጅቱ የሚሰራውን ስራ እንዲሁም አጠቃላይ የኢትዮጵያውያን ፍልሰትን በተለይ ወደ መካከለኛው ምስራቅ የሚደረገው የፍልሰት ሁኔታን እንዲያብራሩልን አቶ አብርሃም ታምራትን ከአዲስ አበባ አነጋግሬ ነበር። በዋናነት በሕጋዊ መንገድ የሚኬድበት የነበረው መንገድ በአሁን ባለው ሁኔታ ተዘግቷል። ግን በነበረ ሰዓት ለምሳሌ ወደ ሳውዲ አረቢያ ሁለት ሺ አስራ ሁለት ዓመተ ምህረት የፈረንጅ አቆጣጠር እስከ ሁለት መቶ ሺ ሰው የሄደበት መንገድ ነው የነበረው። መደበኛ ባልሆነ መንገድ የሚካሄድበት ግን ቁጥሩ የታወቅበት መንገድ በጣም ትንሽ ነው። ብቸኛው ያለን የመረጃ ምንጭ የመን ሲደርሱ ህገወጥ መንገድ ባህር ተሻግረው የመን ደርሰው ወደ ሳውዲ አረቢያ እና ሌሎች የመካከላዊ መሰጋገሮች ለመሄድ ሲሞክሩ የሚያዘው ዳታ ነው። እሱ የሚያሳየን ላለፉት ሶስት አራት አመታት ከሰባ እስከ ሰባ አምስት ሺ በአመት ኢትዮጵያውያን የመን እንደሚደርሱ ይህ እንግዲህ መሀል ላይ የሚቀሩትን ምናምን ሳይ ቁጥር ነው የኛው። ስለዚህ ይህ ቁጥር በየአመቱ እንዲያሰላን ከሄድን በመቶ ሺዎች የሚቆጠሩ ኢትዮጵያውያን መካከለኛ ምስራቅ ውስጥ ይኖራሉ ብለን ነው እንትን የምንለው። በዋናነት የሚታወቁ ከሀገር የሚወጣባቸው መንገዶች ሶስት ናቸው። የሚበዙት ወጣቶች ናቸው። በመካከለኛው ምስራቅ የስራና የግለሰብ መብቶቻቸው ባልተከበሩበት ሁኔታ ነው የሚኖሩት የሚሰሩት። እንኳን ያለ ሕግ በሕግ ጠለላ በአረብ ሀገር መኖር አሁን ከብዷል። ይህ የስደት ጉዞና እንግልት ያላንኳኳው ደጅም የለም። በአረብ ሀገር በተለይም በሳውዲ አረቢያ አሁን ያለበትን ሁኔታ በጣም ባጭሩ ልናስደምጣችሁ ሞክረናል። ወደፊትም በዚህ ጉዳይ ላይ እንመለስበታለን። አፕልና ዩናይትድ ስቴትስ የዩናይትድ ስቴትስ መንግሥትና ኮምፒውተሮችን፣ ስልኮችን፣ ሌሎችም ኤሌክትሮኒክስ መሣሪያዎችና ሶፍትዌር አምራች የሆነው አፕል ኩባንያ ሰሞኑን በእጅጉ ተፋጠው ይገኛሉ። ካሊፎርኒያ፣ ሳን በርናርዲኖ ከተማ ውስጥ የሽብር ነው የተባለ ጥቃት አድርሰው 14 ሰው የገደሉት ሰዎች ይዘዋቸው የነበሩ ስልኮች ናቸው የውዝግቡና የመፋጠጡ መንስኤ። እኔም ወደ ባለሙያ ሄድኩና አንዱን ታዋቂ የኢንፎርሜሽን ቴክኖሎጂ ወይም የመረጃ ዘዴዎች መሳሪያዎች ኤክስፐርት አነጋገርኩ። አመሰግናለሁ። ሰለሞን ሚካኤል እንዳልባላለው እኛ ሶፍትዌር ዲቨሎፕመንት ካምፓኒ ያለን እዚህ የአሜሪካን ሀገር ውስጥ ዋሽንግተን ዲሲ ውስጥ ሶፍትዌር ዲቨሎፕመንት የሞባይል አፕሊኬሽኖች፣ ወብሳይቶች እንዲሁም የተለያዩ ኢንተርናልና ኤክስተርናል የሆኑ ሶፍትዌር ፕሮዳክቶች ላለፉት አስራ ሁለት አመቶች ስንሰራ ቆይተናል። ምንድን ነው የሚባለው ኩባንያችሁ? ብላን ኮርፕ ነው የሚባለው። የእናንተ ድርጅት ጥሩ ስም ያለው ድርጅት እንደሆነ ይታወቃል። ለኢትዮጵያውያን ተጠቃሚዎችና የአገልግሎቶቻችሁንና የተለያዩ ሶፍትዌር ፈላጊዎችን ምን ልታደርጉ እንደምትችሉ ወደፊት እስቲ እየተመላለስን እንነጋገራለን በዚህ ጉዳይ ላይ አሁን ለዛሬ ወደ ደወልኩበት ጉዳይ ልምጣና ለርሶ የዩናይትድ ስቴትስ መንግስትና አፕል ኩባንያ ሰሞኑን በገቡበት ውዝግብ ላይ ነበር ላናግሮት የፈለግኩት። ካሊፎርኒያ ሳንበርናርዲኖ ውስጥ ከተፈጠረው የሽብር ጥቃት ጋር ተያይዞ ነው ሁለቱ ወገኖች ክርክር ውስጥ የገቡት። የዩናይትድ ስቴትስ መንግስት ወይም መርማሪዎቹ የፌዴራል ምርመራ ቢሮው አፕል እነዛ ጥቃቱን ያደረሱና አስራ አራት ሰዎችን የገደሉ ብዙ ሰዎችን ያቆሰሉ ሰዎች ይዘዋቸው የነበሩ ስልኮችን እንዲከፍት ወይም እነሱን ከፍቶ ውስጣቸውን ማየት እንዲቻል እንዲያደርግ እየጠየቀ ነው የፌዴራል ምርመራ ቢሮው አፕል ደግሞ አላደርግም እያለ ነው ይሄንን ከዚህ ውዝግብ በኋላ መንግስቱ እንደውም ወደ ፍርድ ቤት ሄዶ የዳኛ ትእዛዝ አውጥቶባቸዋል አፕል የተጠየቀውን እንዲሰራ አፕል አላደርግም ብሏል አሁንም ይሄ ነው ትልቁ የሰሞኑ ውዝግብና እስቲ ከአንድ ጉዳይ ልነሳ መጀመሪያ ፕራይቬሲ ወይም የግል ገመና የግል ማንነት የግል ምስጢር ምንድን ነው? በመረጃ ልውውጥ ዘዴ በኢንፎርሜሽን ቴክኖሎጂ ዓለም ውስጥ ይሄ ፕራይቬሲ የሚባለው እንግዲህ ነገር ሰዎች የራሳቸውን መረጃ ኢንፎርሜሽን ራሳቸው ማስቀመጥ መቻላቸው ነው፣ ሌላ ሰው ሳያየው እና ያው ቴክኖሎጂ ባደገ ቁጥር አስቸጋሪ ነገሩ ምንድን ነው? የእኛ ለምሳሌ ፎቶግራፍ ብታነሳ፣ የልጅህን ፎቶግራፍ በስልክ ብታነሳው፣ ስልክ ላይ ብቻ አይደለም የሚቀመጠው ኢንተርኔት በመኖሩ ምክንያት ክላውድ የሚሉት የሰርቪሶች አሉ። እዛ ላይ ነው የሚቀመጡት። ለምሳሌ የአፕል አይፎን ቢኖርህና የልጅህን ፎቶግራፍ ብታነሳ ያ የተነሳው ፎቶግራፍ ስልክ ላይ ብቻ አይደለም፣ እንደ ድሮ ኮፒው ይቀመጣል። ይሄ ሰዎቹን ከስተመሮቻቸውን ወይም የራሳቸውን ሰዎች ለመርዳት ነው ያደረጉት፣ የአፕል ሰዎች ማለት ስልክ ቢጠፋብህ ለምሳሌ ፎቶግራፍ አይጠፋም ማለት ነው። ሌላ ስልክ ገዝተህ ከዛ ከክላውድ ሰርቪሱ ላይ ልታመጣው ትችላለህ። ወይም የስልክ ቁጥሮችም እንዲህ አይነት መረጃዎች ሁሉ ነገር ሊሆን ይችላል እስከ ዛሬ የተጠቀምበት ሂስትሪ ሊሆን ይችላል። ስለዚህ በጣም እያስቸገረ ከባድ እየሆነ የሚመጣ ነገር ነው እና ኤ ፕራይቬሲ ማለት ይሄ የግል ኢንፎርሜሽን ለሌላ ሰው ሼር አለማድረግ እዚህ ሀገር አሜሪካና ነገሮች ለምሳሌ ስፔሻሊ በልምድ ሁሌ የተለመደ ነገር ነው ማንም የማንንም ኢንፎርሜሽን ሊያይ አይችልም የግል መረጃ ማንም ሰው ሊያይ አይችልም የሚል ህግ አለ መጽሐፉ ላይ ኮንስቲቱሽኑ ላይ እና ምንድን ነው ህጉ የሚለው ይሄ አራተኛ አመንድመንት የሚሉት አለ የአራተኛው ኮንስቲቱሽኑ ላይ መንግስት ሄዶ ዳኛ ጋር ዳኛን አሳምኖ ዳት የዚህን ሰውዬ መረጃ ማግኘት አለብኝ ምክንያቱ ለዚህ ነው ብሎ ዳኛውን አሳምኖ ብቻ ነው መንግስት የግል ዴታ የግል መረጃዎችን አዎ መረጃ የሚያገኘው ኦር ማየት የሚችለው ግን ምን ሆነ ከናይን ኢለቨን በኋላ በሁለት ሺ አመተ ምህረት ላይ የሆነው ኒውዮርክ ዋሽንግተን የሽብር ጥቃት ወዲህ ከዛ ጥቃት በኋላ ምንድን ነው የሆነው መንግስት ለመጠበቅ ብዬ ወይም ህዝቤን መጠበቅ አለብኝ ብሎ ለምሳሌ ስልክ ሰው ሲያወራ ስልኩን መቅዳት፣ ማን ከማን ጋር እንዳወራ እንደዚህ አይነት መረጃ መሰብሰብ ጀመረ። በተወካዮች ምክር ቤቱ ህግ አውጥቶ ነው ያንን ሲያከናውን የቆየው። አዎ አሁን እንግዲህ ወደ አሁን ላሁኑ፣ ላለው ሰሞን ዜና ብንመጣ ምንድነው የሆነው? ልክ አንተ ልክ እንዳልከው፣ አፕል እነዚህ ጥቃቱን ያደረጉት ሰዎች ይጠቀሙት የነበረው ስልክ ነበረ እና ውስጡ፣ ስልኩስ ምን እንዳለ ግን ማየት አፕል የተለያዩ የሴኪሪቲ የፕራይቬሲ ኢሹን ስለሆነ እዛ ስልክ ላይ ያለውን እዛ ስልክ ላይ ያለውን መረጃ ማንም ሰው ሊያገኝ አይችልም ያለ ፒን ኮድ። አሁን እንግዲህ ሄደው ፍርድ ቤት ሄደው ከፍርድ ቤት የዳኛ ትእዛዝ አምጥተው ለአፕል ሲሰጡ በህገ መንግስቱ መሰረት ማለት ነው በአራት ማሻሻያ መሰረት። ይሄ እንግዲህ ህገ መንግስቱ ያስገድዳል። ካምፓኒዎች እዚያ ሀገር ሲሰሩ በህገ መንግስቱ አኳያ ነው የሚሄዱት እና እምቢ ማለት አይችልም አፕል። እኔ አንደርስታንድ ባረገው ለምን እምቢ እንደሚሉ። ያው አሁን እምቢ ይላሉ እንጂ እምቢ ብለው ሊቆዩ አይችሉም። አሁን ያ ነበረ ወደፊት አሁን የምመጣበት ጥያቄ ነበረ፣ ይችላሉ ወይ እምቢ እያሉ መቆየት የፍርድ ቤትን ትእዛዜ? አዎ ያው እንግዲህ እዚህ ሀገር ጦርነቱ። አፕል ካውንተር ክሌም የሚባል ነገር አለ። ሊከስ ይችላል መንግስትን እንደዚህ ማድረግ አትችልም ብለ። ግን ጊዜ ሊፈጅ ይችላል እንጂ በመጨረሻ የሚገባኝ ነገር ምንድን ነው ይሄ አራተኛው ማሻሻያ በህገ መንግስቱ ላይ ያለው ማሻሻያ እስከ ዛሬ ላለፉት ሁለት መቶ ዓመቶች ሲጠቀሙበት የነበረ ነገር ነው። ስለዚህ ዳኛ አምኖ ዳኛ ትእዛዝ ካሳለፈ ድርጅቶች መከተል አለባቸው። የዚህ ሀገር ሲስተሙ እንደሱ ነው የሚሰራው። ለነገሩ ይሄ እንኳን የህግ ጉዳይ ነው ከዚህ ከኢንፎርሜሽን ቴክኖሎጂ ጋር የተያያዘ አይደለም። ይሄ ጥያቄ አሁን መንግስት ትእዛዙን ያወጣው በወረዳ ደረጃ ካለ ፍርድ ቤት ነው ከአንደኛ ደረጃ ፍርድ ቤት ነው ያወጣው። ይሄ ነገር አፕል እንደ ተቃወመ ቢቆይ ወደሚቀጥለው ደረጃ የማደግና እስከ ጠቅላይ ፍርድ ቤት ድረስ የመሄድ እድል ይኖረዋል ወይስ ደግሞ አሁን ዳኛው የሰጠው ትእዛዝ ነው ተፈጻሚ መሆን ያለበት? በእናንተ ኩባንያ ብታዩትና እንደዚህ አይነት ሁኔታ ቢያጋጥማችሁ አዎ አይ ኖ ይሄዳል እንጂ ያው አቅም አላቸው። ጥሩነቱ የአፕል ኩባንያ የራሳቸው አቅም አላቸው። ስለዚህ የእነሱ ሎየሮች ይሄን ነገር የሚችሉትን ያህል ይገፉታል እና እስከ ከፍተኛው ፍርድ ቤት ይሄዳል፣ ምንም ጥርጥር የለኝም። ለምንድን ነው ይሄ አስፈላጊ የሆነው? ለመጀመሪያ ጊዜ ነው ኩባንያዎች እንደዚህ የሚገደዱት። ከዚህ ከዚህ በፊት አዶ ምን ያህል አድማጮች ሰምተው እንደሆነ ግን ኤድዋርድ ስኖደን የሚባል አንድ አንድ ሰራተኛ የዩናይትድ ስቴትስ የደህንነቱ መስሪያ ቤት ተቀጣሪ የነበረ ነው፣ ተቀጣሪ ነበረ። የመንግስትን መረጃዎች አውጥቶ ለፐብሊክ ያሳየ ነው እና ከዛ በፊት አየህ፣ ማንም ሰው ምንም አይልም ነበር። አፕልም ዝም ብሎ ኢንፎርሜሽናችን ይሰጥ ነበር ለመንግስት። አሁን ግን ኢንፎርሜሽኑ ስለወጣ ይሄ ለመጀመሪያ ጊዜ ነው ከዛ በኋላ መንግስት ኩባንያን አስገድዶ ኢንፎርሜሽን ለማግኘት ሲሞክር እና ጥሩ ነገር ነው። ለሁሉ ሰው ጥሩ ነው ይሄ ነገር ሁሉ ሰው ያው እዚህ ሀገር ማውራት መቻሉ ስለዚህ ነገር መነጋገሩ ህዝቡን እንዲ ነቃቅ ያደርገዋል። ምን የትኛውን ኢንፎርሜሽን ስልኩ ላይ ማስቀመጥ ወይም የሚችልና አለመቻሉ ና እንደው አሉ። ስለዚህ የቱ ጋ ባውንደሪዎቹ እንዳሉ ለማወቅ ይረዳል ብዬ አስባለሁ። አቶ ሚካኤል፣ ይሄ በአሜሪካ መንግስትና በአፕል ኩባንያ መካከል የተነሳው ውዝግብ ሰውን እንዲሁ በሀሳብ በአስተሳሰብ ደረጃ አጣብቂኝ ውስጥ የሚከት ነው። ለግል ፍርድ ማለት ነው። አፕል መስጠት አለበት ወይስ መስጠት የለበትም? መንግስት የሚጠይቀው ለህዝብ ለሀገር ደህንነት ሲባል ነው። ይሄ ስራ መሰራት ያለበት ነው የሚለው። አፕል ደግሞ የተገልጋዮች ገመና ምስጢራቸውን መጠበቅ አለብኝ እንደውም እነዚህን ምስጢሮች ባጋለጥ ለበለጠ አደጋ ነው የሚጋብዘው የሚል ሀሳብ ነው ያለውና ትልቅ አጣብቂኝ ነው ለተመልካች እርስዎ እንደ ባለሙያ ሲመለከቱት ወደ የትኛው ወገን ያዘማሉ? አዎ ልክ ነው። እኔ የአፕል ኩባንያን አቋም ይገባኛል። ግን መንግስት ደግሞ የሚጠይቀው ሁሉን ስልክ ክፈት አይደለም። እሱ መጀመሪያ የነበራቸው ጥያቄዎች እሱ ነበረ። የመንግስት መርማሪ ኮሚቴው እሱ ነበር የፈለገው ሁሉን ስልኮች መድረስ እንዲቻል፣ በድብቅ እንደዚህ ማየት እንዲቻል፣ መሽለክ እንዲቻል እድል ይፈጠር ነው ንድፉን ንድፉን ስሩት ነው በመግቢያ ስጡን ነው የ የኋላ ቁልፍ ስጡን እኛ የፈለግነው ስልኩስ ከፍተን መግባት እንድንችል ነበር። አፕል ግን እና ይሄ የአፕል ኩባንያ ትልቅ ክሬዲት ይገባዋል፣ በዚህ እምቢ አለ። ስለዚህ በዚህ ግን በዚህ ሳን በርነርዲኖ ለሆነው የጥቃት አኳያ ግን እኔ የመንግሥትን ፖዚሽን ነው የምደግፈው። ምክንያቱ ለምንድን ነው? መንግሥት እየጠየቀ ያለው ይሄን ሁሉን ስልኮች ክፈት አይደለም። ከዚህ በኋላ እሱ አይደለም ጥያቄው፣ ይሄንን የእነዚህን ሰዎች ስልክ ብቻ ክፈት ነው እያለ ያለው። ስለዚህ እና እኛ የምንኖርበት ሶሳይቲ ውስጥ እነዚህ ነገሮች ሁሌ ይደረጋሉ። ለሁለት መቶ ሀያ ሦስት ዓመት አሜሪካን ሀገር ስትኖር በዚህ ደንብ ነው ዳኛ አምኖበት ትዕዛዝ እስካሳለፈ ድረስ። ቀልድና ፖለቲካ ቀልድ በአንድ ማኅበረሰብ ውስጥ አይነኬ የሚባሉ ፖለቲካዊ፣ ሃይማኖታዊ፣ ጾታዊ እንዲሁም በመደበኛ ሁኔታ ቢነገሩ ሊያስቆጡና ግጭትን ሊቀሰቀሱ አሻፈረኝ ሊያስብሉ የሚችሉ ሐሳቦች ያለ ስጋት የሚነገርበት ጥበብ ነው። ሰዎች አደባባይ ወጥተው ሐሳባቸውን መናገር ሲያቅታቸውም በየቤቱ በነፃነት የሚተነፍሱበት የሰውን ልጅ አእምሯዊ ጭንቀት የሚያወጣ ማስተንፈሻ ነው። ዶክተር አብርሃም አለሙ የሥነ ጽሑፍና የሀገረሰብ ወግ ፎልክሎር ተመራማሪ ናቸው። ከሥነ ሕዝብ ጥበብ ውስጥ አንዱ የሆነው ቀልድ በአንድ ማኅበረሰብ ውስጥ ስለሚኖረው ማኅበራዊ ፖለቲካዊና ባህላዊ ፋይዳ ይነግሩናል። ቆይታ ያደረገችው ጽዮን ግርማ ነች። ለእርሷ አለልቀቅ ዶክተር አብርሃም አለሙ በአዲስ አበባ ዩኒቨርሲቲ በኢትዮጵያ ስነ ጽሁፍና ፎክሎር ክፍለ ትምህርት መምህርና የክፍለ ትምህርቱ ኃላፊ ነበሩ። አሁን እዚህ ዩናይትድ ስቴትስ፣ ካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲን ውስጥ በአፍሪካ ምርምር ተቋም መምህር ናቸው። ዶክተር አብርሃም አለሙ ለቃለምልስ ፈቃደኛ ስለሆኑ በጣም አመሰግናለሁ። በቀጥታ ወደ ጥያቄ ስገባ፣ በአንድ ማህበረሰብ ውስጥ የቀልዶች ማህበራዊ ፖለቲካዊና ባህላዊ ፋይዳ ምንድን ነው? የቀልዶች ማህበራዊ ና ፖለቲካዊ ወይም ባህላዊ ፋይዳ እጅግ ጥልቅ ነው። ቀልድ ሲባል እንደዚሁ ለማሳቅ ዋዛ ፈዛዛ ቧልት ይመስላል። ግን ያ ማሳቁ፣ ማዝናናቱ፣ ማዋዛቱ በውስጥ ይዞ የሚገኘውን መራር እውነት ለመሸፈን የሚያገለግል ብቻ ነው። ልክ ለሕፃናት የሚቀርቡ መድኃኒቶች ሹገር ወይም ስኳር ቅብ እንደሚሆኑት ማለት ነው። ቀልዶችም እውነት እርግጥ ያዝናናሉ፣ ያስቃሉ፣ ያጫውታሉ፣ ያዋዛሉ። ነገር ግን ከዛ ማዋዛትና ማዝናናትና ማስደሰት ጀርባ ጥልቅ ቁም ነገር የያዙ እጅግ በጣም ሀያል ባህላዊ መሳሪያዎች ናቸው። ቀልዶች ሰዎች ወይም ማህበረሰቦች ጥልቅ ተቃውሟቸውን በአደባባይ በግልጽ ፊት ለፊት ሊጋፈጧቸው የማይቻሏቸውን ሀያል ነገሮች እንደ መንግስት ያሉ ብትናገሪው መቀመቅ ሊያወርድሽ የሚችል በግልጽ ብትናገሪ እስር ቤት ሊከትሽ የሚችል በግልጽ ሀሳብሽን ብትገልጽ ሌላም አደጋ ሊያስከትሉ የሚችሉ ነገሮችን፣ ሀሳብን፣ ተቃውሞን ገልጾ ሊደርስ ከሚችሉ ችግሮች፣ ቅጣቶች ማስመለጫ ዘዴዎች ናቸው ቀልዶች። ይሄ መሳሪያ የባህል መሳሪያ አዊ ስሜትን መራር የሆኑ እውነቶችን በታላሚው ተደራሲ ዘንድ ቁጣ ሊያስነሱ የሚችሉ ሀሳቦችን በጨዋታ መልክ፣ በቀልድ መልክ፣ በማዝናናት መልክ መግለጽ የሚችሉ ሀያል መሳሪያዎች ናቸው። እስቲ ከዚህ አኳያ በልዩ ልዩ መንግስታት ላይ የተቀለዱ ቀልዶችን ለማስታወስ ስንሞክር በማን በማን ዘመን ቀልድ ይቀርብ ነበር? ከአጼ ቴዎድሮስ ዘመነ መንግስት ጀምሮ አጼ ቴዎድሮስ ላይ፣ በዮሐንስ ላይ፣ አጼ ሚኒሊክ ላይ፣ ቀዳማዊ ላይ ኃይለ ሥላሴ ላይ፣ በነ መንግስቱ ኃይለማርያም ላይ በተለይ በመንግስቱ ኃይለ ማርያም እና በመለስ ዜናዊ ላይ የተነገሩ እጅግ በጣም የትየለለ የሆኑ ቀልዶች አሉ። እንደሚታወቀው እነዚህ መንግስታት እጅግ አምባገነኖች በመሆናቸው ሰዎች ሀሳባቸውን ፊት ለፊት መግለጽ አይችሉም። ተቃውሟቸውን ፊት ለፊት መግለጽ አይችሉም። መናገር አይችሉም። የታፈኑ ናቸው። ስለዚህ ሀሳባቸውን በቀልዶች ይተነፍሳሉ። በቀልዶች ተንፍሰው ቀልድ ተብሎ ያመልጡባቸዋል ማለት ነው። ለምሳሌ በደርግ ጊዜ የተነገረ እንደገና ያው ቀልዶች የስነቃል ክፍሎች በመሆናቸው ለአንድ ዘመን ለአንድ ሁኔታ የተነገሩ ቀልዶች በሌላ ጊዜ ደግሞ ለሌላ ሁኔታ እንዲያገለግሉ ተደርገው ይሻሻሉና ይለወጡና ይቀርባሉ። ለምሳሌ በደርግ ጊዜ ተነግሮ የነበረ እንደገና ተሻሽሎ ለ ለኢህአዴግ መንግስት የተነገረ አንድ ቀልድ ልንገርሽ እንደ ቀልድ። ለምሳሌ በደርግ ጊዜ አንድ ጊዜ አንዲት አህያ ፓርላማው ጽሕፈት ቤት የዱሮ የኢሰፋ ጽህፈት ቤት የነበረው ጆንትራ የሚባለውን ጽህፈት ቤት አዳራሽ ታቂዋለች? አዎ እዛ ፊት ለፊት ተኝታ አልነሳ ማለች አሉ። ቢቀጠቅጧት፣ ቢጠሯ፣ ቢደበድቧት ጦር መጥተው ምን ቢል ምንም አልነሳ አለች። በኋላ አንድ በጣም ብልህ የሆነ ሰው ተዋት ተዋት እያለ የሮጠ መጣሉ። ተዋት እኔ ያስነሳታለሁ። እስቲ ምን አድርገህ ልታስነሳት? እስቲ በልት ያስነሳት ሲሉት፣ ወደ ወደ ጆሮ አጠጋ ብሎ አንድ ነገር ሲላት፣ አህያ ብትግ ብላ በና ብላ ጠፋች። ምን ብሏት መሰለሽ? የኢሰፓ አባል ሊያደርጉሽ ነው። ይህንኑ ቀልድ አሁን በዚህ ዘመን የኢህአዴግ አባል ሊያደርጉሽ ነው፣ የባህዴን አባል ሊያደርጉሽ ነው፣ የኦፒዲዮ አባል ሊያደርጉሽ ነው እየተባለ ይቀለዳል። ይሄ ምን ማለት ነው? አህያ እንኳን የማትፈልገው ነገር አህያ እንኳን በአባልነት የማትደግፈው ነገር ነው ሀሳቡ የማለት ነው። ውስጡ እጅግ በጣም ሀያል የሆነ መልዕክት ያዘለ ነው። ስለዚህ ቀልዶች እንደዚህ አይነት መልእክት ያላቸው፣ ውስጣቸው ትልቅ ቁም ነገር ያላቸው፣ ማህበረሰቦችን በተለይ ኃይል ስልጣን ያላቸውን ክፍሎች ልካቸውን ለመንገር ቦታ ሀሳባቸውን ለማስያዝ በስልጣንሽ አላግባብ እንዳትጠቀሚ ባለሽ ነገር በሌሎች ላይ ፍትሕ እንዳታጎድ በማህበራዊ ኑሮ ውስጥ ያለሽን ግንኙነት አላግባብ እንዳትጠቀሚበት ሁል ጊዜ ትክክለኛ ቦታ የሚያስይዙ ጥፋት ሲደረግ ደግሞ ወቀሳ የሚያቀርቡ፣ ተቃውሞ የሚገልጹ የባህል መሳሪያዎች ናቸው ቀልዶች ኢትዮጵያ ውስጥ ያለውን ሁኔታ ማህበረሰቡ አሁን ቀልዶችን እንደዚህ አይነት ስሜቶቹን የማንጸባረቁን ነገር እንዴት ያውታል? ለምሳሌ አሁን በስልጣን ላይ ያለውን መንግስት በምሳሌነት ይዘን ብንነሳ በመንግስት ላይ ማህበረሰቡ የመቀለድ ነገሩ እንዴት ነው? ኢትዮጵያ ውስጥ ያለው በዚህ ዘመን የኢትዮጵያ ሕዝብ ጤንነቱን ጠብቆ የኢትዮጵያ ህብረተሰብ ህብረተሰባዊ ህልውናውን ጠብቆ ከሚገኝባቸው ባህላዊ መሳሪያዎች አንዱ ቀልድ ነው። አፈናውን ስናይ ሀሳብን በግልጽ የመናገር በነፃነት የመናገር መብት ያለመኖሩን ስናይ ይሄንን የተነፈገውን መብት የሚያገኘው የሚተነፍሰው ብሶቱን ተቃውሞውን ከሚተነፈስባቸው ባህላዊ መሳሪያዎች አንዱ በቀልድ ነው ማለት ይቻላል። ስለዚህ በዚህ ዘመን እጅግ በጣም ተስፋፍቶ ነው የምናገኘው የቀልድ ጥበብ በኢትዮጵያ ውስጥ። ምክንያቱም ያለውን ጫና የቀልድ ጥበብ መስፋፋቱ ራሱ በጣም ብዙ በዚህ መንግስት ላይ በዚህ መንግስትና በፖሊሲዎቹ ላይ የሚነገሩ ብዙ ቀልዶች መኖራቸው መንግስቱ ያለው መንግስት ያለው ስርዓት ምን ያህል አስፋኝ መሆኑን የሚያሳይ ነው። በዚህ ምክንያት እንዳልኩት በጣም ተስፋፍቶ ነው የምናገኘው የቀልድ ጥበብ። ብዙ ቀልዶች በየቀኑ የሚፈጠሩ ነው የሚመስል። እኔ ራሴ አዲስ አበባ ዩኒቨርሲቲ በነበርኩበት ጊዜ እዚህ መንግስት በስርዓቱ ላይ የተነገሩና ሌሎችንም ቀልዶችን አሰባስብ ነበር። በምሳሌ እመጣበታለሁኝ። አንድ የተወሰኑ ምሳሌዎችን መፈለግ አይቀርም። ከዛ በፊት ግን ኢትዮጵያ ውስጥ እንግዲህ ማህበረሰቡ በየጓዳው በየሰፈሩ ነው የሚቀልደው እና ሌሎች ሀገሮችስ ስልጣን ላይ ባለው መንግስት በሌሎች ጉዳዮች ፖለቲካዊ ጉዳዮች ላይ እንዴት ነው ቀልድን የሚያስተናግዱት? ሌላው ክፍለ ዓለምማ የመናገር ሀሳብን በነጻነት የመግለጽ ነጻነት ባለበት አገር የሚቀለዱ ቀልዶች ደግሞ እጅግ የባሱ ናቸው። አሁን ለምሳሌ አሁን በዚህ ባለንበት በአሜሪካ በኦባማ ላይ የሚቀለዱ ቀልዶች ኦባማን የራ ግላዊ ባህሪውን ጨምሮ ፖለቲካዊ አቋሙን ጨምሮ የሚነገሩ እጅግ በጣም ብዙ ቀልዶች አሉ። በየቤቱ በየጓዳው፣ በየጎድጓዳው ሳይሆን በአደባባይ፣ በቴሌቪዥን፣ በመገናኛ ብዙሃኖች፣ በፊልሞች፣ በሬዲዮ ምንም የማይቀለድበት መስክ የለም። እኛ ሀገር የሚቻለው በየጓዳው ነው የሚቀለደው፣ በየመጠጥ ቤቱ ነው የሚቀለደው፣ በግል ከምታኪው ከምታምኙ ጓደኛ ስጫ ሆነች ነው እንደዚህ አይነት ቀልዶችን የምትናገሪው ኢትዮጵያ ውስጥ አለበለዚያ ሰምቶ አደሮች ስላሉ ብዙ አደጋ ያመጣሉ ተብሎ ስለሚፈራ በሌላው ዓለም፣ ነጻነት የምን ሀሳብን በነጻነት የመግለጽ መብት ባለባቸው ሀገሮች ግን በመገናኛ ብዙሀን በአደባባይ ይነገራሉ። የሚነገሩትም ለምንድን ነው ያለውን ነፃነት የበለጠ ለማጠናከር ያለውን ዲሞክራሲያዊና ሰብአዊ መብቶች ለማጠናከር እንደ ቼክ እንደ ባላንስ ሆኖ ነው የሚያገለግሉት እንዳያፈነግጡ ባለስልጣናቱ ከዚህ ካለው ስርዓት አፈንጋጭ እንዳይሆኑ ከዛ ውጪ እንዳይሆኑ የመቆጣጠር ነገር ይሰራሉ እና የሚለየው ከኛ ሀገር እንዳልኩት በአደባባይ የሚነገሩ መሆናቸው ብቻ። ዶክተር አብርሃም፣ ቀልዶች በአንድ ማህበረሰብ ውስጥ ከፖለቲካ ጉዳዮች አልፈው ምን ምንን ይዳስሳሉ? የሰው ልጆች የሚቀልዱት ተቃውሟቸውን የሚያሰሙት እነሱን ለመሰሉ ሰዎች ብቻ አይደለም፣ ለመንግስት ባለስልጣናት ብቻ አይደለም። ቀልዶች ፖለቲካዊ ብቻ አይደለም፣ ማህበራዊም ቀልዶች አሉ። በማህበራዊ ህይወት ውስጥ ትክክል ከሚባሉ ምግባራት የሚያፈነግጡ ሰዎች የሚሸነቆጡባቸው፣ የሚንቋሸሹባቸው፣ መሳቂያ፣ መሳለቂያ፣ መላገጫ የሚሆኑባቸው ብዙ ማህበራዊ ቀልዶች አሉ። ጾታዊ ናቸው። ለምሳሌ ወንዶች በሴቶች ላይ ይቀልዳሉ፣ ሴቶች በወንዶች ላይ ይቀልዳሉ። በትዳር ውስጥ የትዳርን ስነ ምግባር የማያሟሉ ወንዶችና ሴቶች የሚቀለዱባቸው የሚንቋሸሹባቸው አያሌ ቀልዶች አሉ። ባህላዊ ቀልዶች አሉ። ሃይማኖታዊ ቀልዶች አሉ። የሰው ልጆች በአማልክቶቻቸው በአምላካቸው ላይ ሁሉ ይቀልዳሉ፣ ብሶታቸውን፣ ምሬታቸውን ይገልጻሉ። አምላካቸው ብሶታቸውን ካሰማቸው ሲቀር፣ ፍትህ ሲያጓድልባቸው ወይም በምድር ላይ ፍትህ ሲጓደልባቸው፣ ምን ነው እያየህ ዝም አልከኝ ወይ፣ ውረድ ወይ ፍረድ የሚሉባቸው ብዙ ቀልዶች አሉ፣ ተቃውሟቸውን የሚገልጹባቸው ስለዚህ ቀልዶች በፖለቲካው መስክ ብቻ ሳይሆን በማህበራዊ ህይወት፣ በባህል ውስጥም ባህላዊ ቀልዶች፣ ሃይማኖታዊና በጣም ብዙ ናቸው። ይሄ የሚያሳየው የቀልዶችን ፍቱን መሳሪያ መሆን ነው። ቀልዶች እያዋዙ በማር የተለወሱ መድኃኒቶች ናቸው። እንደ ህፃናት መድኃኒቶች በስኳር የተሸፈኑ መድኃኒት ናቸው። የልብ አውጥቶ ለመናገር አንጀት ለማራስ የሚያስችሉ መሳሪያዎች ጥበቦች ናቸው። በመንግስት ላይ የተቀለዱትን ቀልዶች እርሶም ካሰባሰቧቸው እስቲ የተወሰኑትን በምሳሌነት እንያቸው። እንግዲህ ቀልዶች ቀልድ ብለናል እንጂ ቅርጻቸው ብዙ ነው። በብዙ ቅርጽ ነው የሚቀርቡት። በግጥም ይቀርባሉ፣ በእንቆቅልሽ መልክ ይቀርባሉ፣ በትረካ መልክ ይቀርባሉ። በልዩ ልዩ መንገድ ነው የሚቀርቡት። አንደኛው ትዝ የሚለኝ ቀልድ በዘጠና ሰባት ዓመተ ምሕረት በተደረገው ምርጫ ኢህአዴግ ተሸንፎ ሲያበቃ በኋላ እንደ ልጆች እፍረት አፍሮ በኃይል እርምጃ ወስዶ ህፃናትን ሳይቀር በየመንገዱ ተገደለ በኋላ ምን የሚል መልስ ነው የተሰጠው? እንዴት እንደዚህ ይደረጋል? አላግባብ ኃይል ተጠቅሟል ሲባል ባለስልጣናቱ እየተነሱ ይሄ እርምጃ የተወሰደው የሀገርን ደህንነት ለማረጋገጥ ነው፣ የሀገርን ደህንነት አደጋ ላይ የሚጥሉ አደገኛ ቦዘኔዎች ባንክ ሊዘፉ ሲሞክሩ እነሱን ለማቆም የተደረገ ነገር ነው ይላል አንድ ባለስልጣን። በኋላ አንድ ጋዜጠኛ እንዴ ጌታዬ፣ ምንም እኮ ባንክ በሌለበት ቦታ ሁሉ ሰው ተገሏል፣ ሲል ባለስልጣኑ ለምሳሌ ሲለው፣ እንዴ ለምሳሌ ጌታዬ፣ ይሄው ከአምባሳደር ትያትር ፊት ለፊት አካባቢ እኮ ወጣት ልጅ ተገሏል፣ እዛ ምንም ባንክ የለም፣ ምንም ዘረፋ አልተካሄደም ሲል፣ ደደብ፣ ምን አይነት ደደብ ነህ አንተ? ዛሬ እዛ ባንክ ባይኖር እዛ ባንክ ልናቋቁም እንዳሰብን አላወቅም አለው ይባላል። ይሄ በአምባገነንነት በወቅቱ ኢህአዲግ እና የኢህአዴግ ኤጀንቶች የሴክዩሪት የደህንነት ሰራተኞች በወሰዱት እርምጃ ላይ የተቆጣ ህዝብ ይሄን ያህል ውሸት እየዋሹ ህዝቡን ፈጁት ለማለት የተነገረ ቀልድ ነው። እንደዚህ አይነት ፌዴራል ፖሊሶቹ በተለይ አጋዚ ጦር አላግባብ ሰው ይገላል። በዛ ላይ እውቀት የላቸውም ማህበራዊ እውቀት የላቸውም ስለ ሰብአዊ ህይወት ክብር የላቸውም ተብሎ ስለሚታሰብ ብዙ ቀልዶች አሉ። የዛኑ ጊዜ አንዱ ፌዴራል ጦር የጦር አባል አንዲት ልጅ ይወዳል። ይወድና ለጓደኛው ኧረ አንዲት ልጅ በጣም አፈቀርኩ ወድጃታለሁ ይለዋል። የትኛ የሆነ ጠይም ልጅ ነጭ ቆይ አሳይሃለሁ ሲለው አንድ ቀን አብረው መንገድ ላይ ሲሄዱ ከረቀሰለጅ ያችሁትን ያችሁትን የወደድኳት ልጅ ያቺ ናት ይለዋል። የቱ ይለዋል ጓደኛ። ያቺ እዛ ሁለቱ ነው ከሚሄዱት ውስጥ ጠይሟ በቀኝ በኩል ያለችው ምናምን ሲለው፣ ኧረ እኔ ምንም ላያት አልቻልኩም አላወቅኳትም ሲለው፣ ጓደኛው ቆይ ላሳየልና፣ በርከክ ብሎ ክላሹን ላት አርጎ አነጣጥሮ ማጀራቷ ላይ ጥይቱን ለቁት። ልክ ልጅቷ ጠብ ስትል አሁን የወደገችዋ አለው ይባላል። ከዚህ ጋር የሚመሳሰል አንድ ቀልድ እሺ ጊዜ ወታደር እነዚህ የፌደራል ጦሮች በቡድን በቡድን እየተደረጉ ወደ ጫካ ተላቋል። ወደ ጫካና ወደ ልዩ ልዩ ቦታዎች ምን እንዲያደርጉ ሚዳቋ ገላችሁኑ ተብለው በቡድን በቡድን ተልከው ሁሉም ቡድን ሚዳቋ እየገደለ ይዞ መጣ። አንዱ ቡድን አንድ በተስተስ ያለች በደም የተንጨባለቀች ውሻ ይዞ መጣ። እዴ እናንተ ሚዳቋ ገላችሁ፣ ይህችሁኑ ብትባሉ ውሻ ይዛችሁ ትመጣላችሁ? ሲል ምን አሉ መሰለች አምኗል መነሻቸው ይታወቃል። ኦ የሚሰራጩት እነዚህ ቀልዶች በቃል ነው፣ በንግግር ነው። በቃ አንድ ቦታ አንድ ሰው ይፈጥራቸዋል። ሁሉ ጊዜ መነሻቸው አንድ ቦታ ነው ሁሌም። ያን መነሻ ግን የሚያቀው የለም። ለምን ከታወቀ አደገኛ ነው። ዋናው ጠቃሚ ፍጹም መድኃኒትነታቸው፣ መፍትሄነታቸው እኮ እዚህ ላይ ነው። ማን እንደሚፈጥራቸው አይታወቅም። ቀልድ ነው ተብሎ ቀልድ ነው የሚለው ቃሉ ራሱ ፍቃድ ነው፣ ላይሰንስ ነው። ቀልዶ ለመናገር አይከለከልም። መቼም ምን ይሄ እኮ ቀልድ ነው፣ ምንም እኮ ዝም ብዬ ለማሳቅ የተናገርኩት ነው ይልሻል። አሁን አንዳንድ ሰው የልቡ ይናገርሽና አንቺ ስናደሽ፣ እንዴ ምናምን እንዴት እንዲ ትለኛለሁ የምትኛለ ስትይ ቀልዴን እኮ ነው ይልሻል። ቀልዴን እኮ ነው። ውስጣዊ ስሜትን ተናግሮ በነፃነት የማምለጥ ፈቃድ ማግኛ ነው። ፈቃድ ነው አሁን አባ ገብርሃን እንዲህ ያሉ መረራ ጉዲና እንዲህ አለ። መረራ ጉዲና በጣም ብዙ ፖለቲካዊ ቀልዶች ይናገራል ብሎ ሰው ሁሉ የራሱን ቀልድ ይናገርና መረራ ነው ያለው ይለዋል። እኔ አንድ ጊዜ መረራ አንተ እንደዚህ ብለሃል እንዴ? እኔ እኮ ኢህአዴግ ነገር ይገርመኛል፣ አቅም የሌለውን አቅም ግንባታ ያረጋል፣ አፍ የሌለውን አፈ ጉባኤ ያረጋል አለ ተባለ እና አንተ ነህ እንዴ እንዲህ ያልከው መረራ ዚ እንደዚህ ያላልኩ ማለት ስለዚህ መነሻቸውማ ከታወቀ ምንጫቸው ከታወቀማ የሚከስቱን መሳሪያነታቸው ይቀራል፣ የማስመለጣቸው ነገር ይቀራል። ግን ምንጫቸው እንዲታወቅ አይደረግም። ምንም እንኳን ቀልዶቹ የሚነገሩት ለአንድ አካባቢ ቢሆንም በአንድ ጊዜ በሁሉም ቦታ አገር፣ መንደር፣ ሰፈር ሳይቀርብ አንድ ላይ ሲነገር ይሰማል። እንዲህ እንደ አሁኑ ማህበራዊ ሚዲያ ሳይስፋፋ አይነተኛው ማለት ሜንስትሪም ሚዲያው እንደ ልብ በሌለበት ያሉትም እንዲህ ያሉ ቀልዶችን በማያቀርቡበት ሁኔታ ቀልዶች ከዳር እስከ ዳር ተዳርሰው ይደመጣሉ። ለመሆኑ እንዴት ነው እነዚህ ቀልዶች የሚዳረሱት? ቀልዶች ብቻ አይደሉም፣ ጠቅላላ ትረካዎች እንደዚህ ናቸው። ልክ እንደ ሰው ልጅ ተጓዥ ናቸው። የሰው ልጅ የደረሰበት ሊደርስበት የሚችልባቸው ቦታዎች ሁሉ ይሄዳሉ። ለምሳሌ በጣም የሚያስደንቀው ነገር በሁለት በባህል ወይም በመልክአ ምድር የማይገናኙ ልዩ ልዩ በቋንቋ የማይገናኙ ልዩ ልዩ ህዝቦች ተመሳሳይ ትረካዎችን ሊደርጉ ይችላሉ። ይሄ የትረካዎች ልዩ ባህሪ ነው። ማብራሪያው ምንድን ነው? ምክንያቱም ትረካዎች ከሰዎች ጋር ተጓዥ በመሆናቸው ነው። በኢትዮጵያ ውስጥ ያሉት ቀልዶችማ አዲስ አበባ ዛሬ የተነገረው ቀልድ ዛሬ ጠዋት አዲስ አበባ የነበረ ሰው እኮ ዛሬ ማታ ድሬዳዋ ገብቶ ዘጠኝ ሺህ ቀልዶችን ተናግሮ ሊያድር ይችላል። በጣም ነው ማመሰግነው ምንም ማለት ነው። ልንሰናበት ነው። የፍቅር አዲስን ምስክር እናጫውትላችሁ። ምስክር ተደርጎ ይደመጥ ትንፋሽ ላሳየኝ ፍቅር ይሰማ ምላሽ እስቲማ ለሀሳብ ደራሽ እስኪ እማ እንይለው ለሀሳብ ደራሽ የምትወደድ ነህ የምትወደድ ነህ የምትወደድ ነህ የምትወደድ የፍቅር እህል ውሃ